ከኤስቢኤስ ሬዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሀሪክ ይጎብኙ። ልዑል ኤርምያስ ኃይለሥላሴ የኢትዮጵያ ዘውድ ምክር ቤት ፕሬዚደንት የዘውድ ምክር ቤቱ ሁሌም በየዓመቱ የአድዋን ድል ክብረ በዓል ይዘክራል። የዘውድ ምክር ቤቱ የአድዋ ድል የማክበር ዋነኛ ምክንያቶቹ ምንድን ናቸው? የአድዋ ድልስ በዘውድ ምክር ቤቱ እይታ ፋይዳው ምንድን ነው ብሎ ያስባል? ካሳውን፣ ይህን ዕድል ስለሰጠሄ መጀመሪያ ምስጋናዬን ለመግለጽ እፈልጋለሁ። ይህን በዓል እኛ ስናከብር ብዙ ዓመታት አልፈውናል። ዋናው መቼም ይሄንን ምክንያት አድርገን የምናከብርበት ምክንያት የአባቶቻችን የሕዝባችንን ትግል እና ድል መዘከር አለብን። ታሪክን በማስታወስ ራሳችን አንድነታችንንም ያለንበት ሁኔታም ወደ ኋላም ዞር ብለን ታሪክን ለመገንዘብ ይረዳናል በማለት ረዥም ጊዜ ሆኖናል፣ ይህም በዓል ስናከብር የአድዋ በዓል መቼም ለኢትዮጵያኖች ትልቅ ምልክት ነው ብዬ አምናለሁ። ለራሴ የአንድነታችን ምልክት ነው። ልዩነታችንን ወደ ኋላ ትተን አብረን ተገናኝተን ድል የተቀናጀምንበት ቀን ነው። ይሄ ደግሞ ለእኛ አሁን ከሌላውም ጊዜ በጣም አስፈላጊ ነገር ነው ብዬ አምናለሁ እና ታሪክን በማስታወስ ታሪክ ዝም ብሎ የትናንት ብቻ ሳይሆን የዛሬንም ምልክት ይሰጠናል ብዬ አምናለሁ። ከሌላው ጊዜ በጣም በተለየ ሁኔታ የአድዋ ድልን ማሰቡ መዘከሩ የበለጠ ያስፈልገናል ሲሉ ምን ማለት ነው? ዛሬ እንግዲህ ይሄ ሁሉ ዓመታት አልፈው ያለንበት ሁኔታ በእኔ አመለካከት የአንድነታችን በጣም የሚያስፈልግበት ጊዜ ይመስለኛል። መቼም የአስተሳሰባችን ሁሉ ልዩነት ቢኖር፣ አገራችን አንድ ናት ህዝባችን አንድ ነው እና የጋራ እድላችንም አንድ ነው ብዬ ነው ማምነው። ስለዚህ ከሌላውም ጊዜ ይበልጥ አሁን የአንድነታችንን በማጠናከር ልዩነታችንን በመቻቻል በመያዝ ወደፊት የምንሄድበትን በመነጋገር በሰላም መፍታት እንችላለን ብዬ አምናለሁ እና የአዳዋው ደግሞ ትልቅ ምልክት ይሆናል ለዚሁ ግንዛቤ ብዬ አምናለሁ። ከዚሁ ጋር በተያያዘ መልኩ የቀዳማዊ ኃይለሥላሴ ሀውልት ኢትዮጵያ ውስጥ በአፍሪካ ህብረት ቅጥር ግቢ ውስጥ ቆመዋል። በዛም ወቅት እርሶ ተገኝተዋል። በዘውድ ምክር ቤቱ ስም ያ ወቅት ለኢትዮጵያ ታሪክ ምን ማለት ነው ለዘውድ ምክር ቤቱ? በተጨማሪ ያ መቼም ትልቅ ቀን ነው። ለእኔ ያስተማረኝ ሌላውም ነገር በላይ ሁሉ ነገር በጊዜው መሆኑን እና እግዚአብሔር በፈቀደበት ሰዓት እና ሁኔታ ያ ሊሆን ሊከናወን ችሏል። ያለፈው ዓመት ይሄ ሀውልት ከአድዋም ጋር የሚያያዝ ነው። በአንድ ወገን ኢትዮጵያ ያበረከተችውን ሁሉ ለአፍሪካ የሚገልጽበት ከዛም ውጭ አፄ ኃይለሥላሴ በእውነት ከመሪዎቹ ከሌሎችም አንዱ ዋነኛው ሆነው የመሰረቱበትን ማስታወስ ተገቢ ነው ብዬ ስለማምን ያ ሀውልት የዚህ ምስካሬ ነው ብዬ ነው ማምነው። እና ለኢትዮጵያ ደግሞ ክብር ነው ከሌላውም በላይ የእሳቸው ብቻ ሳይሆን አብረዋቸው ለሰሩት አብረዋቸው ላበረከቱት እነዚህም ከነሱ በፊት ለነበሩት አባቶቻችን ሁሉ ምስክርነት ነው ብዬ አምናለሁ። የዘንድሮን መቶ ሀያ አራተኛውን የአድዋ ድል በዓል በምን መልኩ ነበር የዘውድ ምክር ቤቱ ያከበረው? የዘንድሩ በእውነት ለየት ያደረገው አብዛኛው ብዙ ኢትዮጵያኖች አዛውንቶች በመገኘታቸው እንደዚሁም በበዓሉ ተሳትፎ ብቻ ሳይሆን እኛም የእነሱን ታሪክና የእነሱን ሁሉ ስጦታዎች እግዚአብሔር ይስጥልን የምንልበት ቀን ነበር እና በእውነት ታላላቅ ኢትዮጵያኖች ብዙ ለሀገራቸው ያበረከቱ ትልቅ አዛውንቶች በመገኘታቸው ለበዓሉ ትልቅ ድምቅ የሆነ ምሽት አሳልፈናል ብዬ አምናለሁ። እንደዚሁም ደግሞ ሁላችንም እንገነዘባለን ያለንበትም የታሪካችንንም ሁኔታ የወደፊትንም ኢትዮጵያ እጣ በማሰብ ለወደፊቱ ጥሩ ድል ይምጣልን ብለን ያንን በማስታወስ የዛሬውን በማክበር የነጋውንም በማሰብ በጣም በጥሩ ሁኔታ ማለፉ በጣም ደስ ብሎናል። ጥሩ እድል ይምጣልን ብለዋል። ኢትዮጵያ አዲስ የለውጥ እንቅስቃሴ ላይ ትገኛለች። በብዙዎች የጥሩ እድል ጅማሮ እንደሆነ ይነገራል ወይም ይታመናል። የዘውድ ምክር ቤት ውስጥ በአዲሱ የለውጥ ሂደት ውስጥ የሚኖረው ሚና ምን ይሆናል? ለኢትዮጵያ አንድነትና የአዲስ የለውጥ ጅማሮ ሂደት ስኬት መቼም ሁላችን እንደ ኢትዮጵያያኖች በተጀመረው ለውጥ በመደመር እናምናለን ሁላችን ስንተባበር አንድ በመሆናችን አንድ እኔ የሌለኝን ኃይል ሌላው ሲበካ እንደዚሁም ስንቀያየር አገሪቷንም በራሳችንንም ያበረታል እና እንደዚሁም ደግሞ በአንድ ትውልድ ከሌላው ትውልድ ጋር ያቀራርባል ብለን ስለምናምን አገራችን ሰላም እስከሆነ ድረስ ምንም ጥርጥር የለንም። በተፈጥሮ እግዚአብሔር የሰጠን ሀብት እና ውብ ሀገር አለችን። እኛ ራሳችንን በተገቢው መልክ በሰላም ለሰላም ማዘጋጀት ትልቅ ኃላፊነት አለብን እና ምንም ጥርጥር የለኝም ወደፊት የበለጸገች ሀገር በአንድነት እንደምንቀናጀት። ዘዘንድሮ የመቶ 24ተኛን አድዋ ድል በዓል አስመልክቶ የኢትዮጵያ ዘውድ ምክር ቤት ለኢትዮጵያውያን የሚያሳልፈው መልእክት ምን ይሆናል መቼም አሁን ትልቅ እድል ላይ ነው ያለነው ከዚህ ቀደምም እንደዚህ እድሎች ደርሶን ሳንጠቀምበት ቀርተናል እና በአሁኑ ላይ ታሪካችንንም በማስታወል የወደፊት እድላችንንም ረጋ ብሎ በመመልከት አንድነታችን ህብረታችንን፣ በማጠናከር ለሰላምና ለብልጽግና ሁላችንም ወደፊት እንደምንራመድ ተስፋ አለኝ። ልዑል ኤርምያስ ሳህለ ስላሴ የኢትዮጵያ ዘውድ ምክር ቤት ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። እግዚአብሔር ይስጥልኝ።